የአገር ደህንነት ሚኒስትሩ ጆን ኬሊ በጣም ጥቂት ችግሮች ካልሆኑ በስተቀር ሁሉ ነገር በጥሩ ሁኔታ እየሄደ ነው ብለውኛል ሲሉ ዛሬ ፕሬዚደንት ትራምፕ በተከታታይ በትዊተር ባስተላለፏቸው መልእክቶች አስታውቀዋል። በአውሮፕላን ጣቢያዎች ላይ የተፈጠረው ትልቁ ችግር በዴልታ አየር መንገድ ላይ የደረሰው የኮምፒውተር ብልሽት በተቃዋሚ ሰልፈኞች ምክንያትና የኒውዮርኩ ሴኔተር ቻክ ሹመር እንባ ምክንያት ነው ሲሉም አክለዋል። ፕሬዚደንቱ ሴኔተር ቸክ ሹመር ትናንት እሁድ ለሚስተር ትራምፕ የማስፈጸሚያ ትእዛዙን እንዲቀለብሱ ተማጽኖ ባሰሙበት ሰዓት እንባ ሲተናነቃቸው ታይተዋል። ሚስተር ትራምፕ ባለፈው አርብ የፈረሙት ይህ የኢሚግሬሽን ማስፈጸሚያ ትእዛዝ ለአንድ መቶ ሀያ ቀናት ስደተኞችን መቀበል እንዲቋረጥ፣ ከኢራን፣ ከኢራቅና ከሶሪያ፣ ከሶማሊያ፣ ከሱዳን፣ ከሊቢያና ከየመን የሆኑ ሰዎች እንዳይገቡም ለሦስት ወራት እንዲታገድ ያዛል። የዚህ ትእዛዝ አፈጻጸም ታዲያ በተለይ በዩናይትድ ስቴትስ አውሮፕላን ጣቢያዎች በፈጠረው መደነጋገር ህጋዊ የመኖሪያ ፈቃድ ወይም ግሪን ካርድ ያላቸው አንዳንድ መንገደኞች ጭምር ለተጨማሪ ጥያቄ የተወሰዱበት ሁኔታም ነበር። በፕሬዝዳንቱ የእገዳ ትዕዛዝ ኢላማ ከተደረጉት አገሮች የተነሱ አንዳንድ መንገደኞች ወደ አሜሪካ በሚደረጉ በረራዎች እንዳይሳፈሩ የተከለከሉም አሉ። የሶሪያ ፓስፖርት የያዘው ናይን ዜይን ትናንት እሁድ ከኢስታንቡል አታቱርክ አውሮፕላን ጣቢያ ወደ ሎስ አንጀለስ በሚበራ አውሮፕላን ሊሳፈር ሲል ተከልክሏል። ከሁለት ቀን በፊት የተመታለት ቪዛም አልጠቀመውም። ባለቤቴና ልጄ ያሉት ዩናይትድ ስቴትስ ነው። ልጄ የአሜሪካ ዜጋ ነው። ይህ ቀን እስኪመጣ ሁለት ዓመት ሙሉ ጠብቀን ጠብቀን እድሉን ስናገኝ አሁን ደግሞ የሶሪያ ፓስፖርት ስለያዝኩኝ ከለከሉኝ። ሱዳናዊቱ ፋቱማ አቡል ካሲምም ካታር ላይ ወደ ዩናይት ስቴትስ ልትሳፈር ስትል የአውሮፕላን ጣቢያው ባለሥልጣናት ከልክለዋት ወደ ሱዳን መመለስ ግድ ሆኖባታል። እኔ እንደማስበው ይህ ውሳኔ ለሱዳን ዜጎች፣ ለሙስሊሞች ፍትሐዊ አይደለም። አሜሪካ ለሰብአዊ መብቶች የቆመች ከሆነች ለእኛም መብቶች ልታስብልን ይገባል። ጊዜያዊው የኢሚግሬሽን እገዳ ትእዛዝ፣ ህጋዊ የመኖሪያ ፈቃድ ማለት ግሪን ካርድ ያላቸውን በዝርዝሩ ውስጥ ያሉትን ሰባት ሀገሮች ተወላጆች አይመለከትም። ይሁን እንጂ ትእዛዙ በወጣበት ጊዜ ከአሜሪካ ውጪ የነበሩ ተመልሼ መግባት ባይፈቀድልኝስ የሚል ስጋት አድሮባቸዋል። ኢራቃዊቱ ባያን አህመድ አንዷ ነች። የእህቴ ልጅ ለእረፍት ከአሜሪካ መጥታለች። ኢራቅ ካሉ አሜሪካውያን ጋራ በአስተርጓሚነት ስትሰራ ነበርና፣ በዚያ ነው አሜሪካ ውስጥ በጥገኝነት እንድትኖር ፍቃድ የተሰጣት። አሁን ግን ተመልሳ መግባት ይፈቀደላት ይሆን ወይስ በሽብርተኝነት በተያያዘው ምክንያት ትከለከል ይሆን? ጭንቀት ውስጥ ነች። የአገር ደህንነት ሚኒስትሩ ጄኔራል ጆን ኤፍ ኬሊ በትላንትና ዕለት አዲሱን ፖሊሲ ግልጽ ለማድረግ በሚል ባወጡት መግለጫ ሕጋዊ የመኖሪያ ፍቃድ ያላቸው ሰዎች ወደ ሀገር ውስጥ መግባት መቻላቸው የአገሪቱ ብሔራዊ ጥቅም አካል ነው ብለው የሚያምኑ መሆናቸውን ገልጠዋል። ይሁንና የአገር ደህንነት ሚኒስቴር መስሪያ ቤት ይፋ ባደረገው ሌላ መግለጫ መንግሥት ለብሔራዊ ደህንነት አስጊ ሆኖ ባገኘ ጊዜ የሰጠውን ቪዛ መልሶ የመውሰድ መብቱ የተጠበቀ ነው ብሏል። ይህም የተሰማው በኒውዮርክ ክፍለ ግዛት የፌዴራል ፍርድ ቤት ተቀባይነት ያለው ህጋዊ ቪዛ ተጠቅመው ከዩናይት ስቴትስ አውሮፕላን ጣቢያዎች የደረሱ ህጋዊ የመኖሪያ ፈቃድ ያላቸውም ሆኑ ተቀባይነት ያገኘ የስደተኛ ማመልከቻ የያዙ ሰዎችን ወደሚመጡበት ሀገር የመመለስ እርምጃ ላይ ጊዜያዊ እገዳ የሚደነግገውን የአስቸኳይ ጊዜ ትእዛዝ ተከትሎ ነው። ዳኛ አን ዶነሊ በጻፉት ትእዛዝ ጉዳያቸው እስኪታይ ከሀገር እንዲወጡ የሚያደርገውን ትእዛዝ ተፈጻሚነት የሚያራዝመው ፈቃድ በሌለበት በፕሬዝደንቱ ትእዛዝ ከተላለፈባቸው ሀገሮች በሆኑ ስደተኞች፣ ቪዛ ባላቸው ሰዎችና ሌሎች ላይ መጠነ ሰፊና ምናልባትም የማይጠገን ቁስል ማድረስ አይቀሬ አደጋ ደቃኝ ነው የሚል አስፍረውበታል። ፕሬዚዳንት ትራምፕ በበኩላቸው በስደተኞች ላይ እጅግ ጥብቅ የሆነ ቁጥጥር እንዲደረግ ሲሉ ከአሁን ቀደም በተደጋጋሚ ጥሪ አቅርበዋል። በትናንትናው ዕለት ለጋዜጠኞች ማብራሪያ የሰጡ ያስተዳደሩ ባለሥልጣናትም ቀድሞ የነበረውን አሰራርና ስርዓት እጅግ የከፋ ጉድለት ያለበት ነው ሲሉ ተችተዋል። በፕሬዚዳንት ኦባማ አስተዳደር ወቅት ስደተኞች ወደ ሀገር ከመግባታቸው አስቀድሞ ዝርዝር ቃለ መጠይቅ እንዲደረግላቸውና በጥብቅ የደህንነት ምርመራ ሂደት ውስጥም እንዲያልፉ ይደረጋሉ። በዚህም ሳቢያ ለአብዛኛው ስደተኞች ሂደቱን ለማጠናቀቅ እስከ ሁለት ዓመት የሚደርስ ጊዜ ሊፈጅ ይችላል። ኒሃድ አዋድ የአሜሪካ እስላማዊ ግንኙነቶች ምክር ቤት የተባለው ተቋም ሥራ አስፈጻሚ ዲሬክተር ናቸው። ለአሜሪካ ድምፅ የኡርዱ ቋንቋ አገልግሎት ሲናገሩም ትራምፕ ያሳለፉት ትዕዛዝ የሚደርስባቸውን መሳደድና ጦርነት ሸሽተው የመጡ ሰዎችን የመቀበል ታሪካዊ እሴት ያፋለስ ነው ብለውታል። ዶናልድ ትራምፕ ተጨባጭነት ያለው የህግም ሆነ የብሔራዊ ጸጥታ ስጋት ያላቸው ስለመሆኑ አላሳመኑንም። ለምሳሌ ያህል የሶሪያ ስደተኞች ገና ድሮ ቢያንስ ለሁለት ዓመታት የዘለቀ ጊዜ ጥብቅ ምርመራና እጅግ ከፍተኛ የማጣራት ሂደት ውስጥ እንዲያልፉ ተደርገዋል። ቀድሞውኑ በአስፈላጊው የምርመራ ሂደት ውስጥ እንዲያልፉ የተደረጉ በመሆናቸው አደጋ በማምጣት አያሰጉም። ከሶሪያ ተሰደው በመጡት በነኚህ ሰዎችም ሆነ በሌሎች ስደተኞች የተፈጸመ አንድም የሽብር ድርጊት እስካሁን አላየንም ያሉት አዋድ፣ በመሆኑም እርሳቸው ፕሬዚዳንት ትራምፕን ማለታቸው ነው ያሳለፏቸውን ትዕዛዞች ሁሉ በዚህ እውነትነት የሌለው እሳቤ ላይ ማሳደራቸው የአሜሪካን እሴቶች ያላቀፈናም ስነ ምግባር የጎደለው ነው ሲሉ አጥብቀው ተችተዋል። ሃምሳ ሰባት ሀገሮች ያሉት እስላማዊ ትብብር በእንግሊዝኛው አኅጽሮቱ ኦአይሲ የተሰኘው ድርጅት በዛሬው ዕለት ባወጣው መግለጫ ትራምፕ የወሰዱት እርምጃ ስደተኞችና ከቀያቸው ለመፍለስ የተገደዱ ሰዎች የሚገጥሟቸውን ደንቃራዎችና ፈተናዎች ይበልጡን የሚያወሳስብ ነው ብሏል። ይሄ ወገን ለይቶና መርጦ የሚከናወን እርምጃ የጽንፈኞችን አክራሪ አስተሳሰብ የሚያጠነክርና ለብጥብጥና የሽብር ጥቃቶች ተጨማሪ አቀጣጣይ የሚያድል ነው ብሎታል። ጽንፈኝነትና አክራሪነትን በሁሉም መልኩ ለመዋጋት ዩናይት ስቴትስን ጨምሮ ከተለያዩ አጋሮቹ ጋር ተባብሮ እየሰራ ባለበት ወቅት ነው የመጣው ሲል ኦአይሲ በመግለጫው አትተዋል። በፕሬዝደንቱ እገዳ የተላለፈባቸው ሰባቱም ሀገሮች ኢራቅ፣ ሶሪያ፣ ኢራን፣ የመን፣ ሱዳን፣ ሊቢያ እና ሶማሊያ የዚህ ድርጅት አባል ሀገሮች ናቸው። የፕሬዝደንታዊው ትዕዛዝ ቁጥራቸው ሶስት ሺህ የሚጠጋ ሰዎች እዚህ ዩናይትድ ስቴትስ ውስጥ የተገደሉበትን የመስከረም አንዱን የሽብር ጥቃት ቢጠቅሰውም እገዳው ግን አብዛኞቹ የጥቃቱ ፈጻሚዎች ተወላጆቿ የሆኑባትን ሳውዲ አረቢያን አይጨምርም። በሌላ በኩል ኢራን፣ ሶሪያና ሱዳን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሽብር አራማጅ መንግስታት መዝገብ ውስጥ ያሉ ሀገሮች ሲሆኑ ኢራቅ፣ ሊቢያ፣ የመንና ሶማሊያ ደግሞ በሽብርተኛ መሸሸጊያ ሰጪነት የተፈረጁ ናቸው። ትናንትና የኢራን ፓርላማ አፈ ጉባኤ አሊ ላርጃኒ እገዳውን ዘረኝነት ብለውታል። ሶሳን ዜ ፑቲንግ ኢራንስ ኔም ኦን ዚስ ሊስት ኦን ዘ ፕሪቴክስት ኦፍ ኮንሰርንስ ኦቨር አክትስ ኦፍ ቴሮሪዝም የሽብርተኝነት ተግባር ስጋት አለብን በሚል የኢራንን ስም መክተት ፌዝ ይመስላል። ኢራን ባለፉት ዓመታት ራሷን ችላ ሽብርተኞችን ስትታገል ኖራ፣ አንዳንዶቹ አገሮች በኋላ ነው የገቡት። ይሄ ምስጢር አይደለም። የኢራን የረዥም ጊዜ ጸበኛ በሆነችው በእስራኤልም ትናንት እሁድ ቴል አቪቭ በሚገኘው ዩናይት ስቴትስ ኤምባሲ ፊት ለፊት አንዳንዶች የፕሬዚዳንት ትራምፕን የኢሚግሬሽን እገዳ ትዕዛዝ በመቃወም ሰልፍ አድርገዋል። በአፍሪካ በኩልም የሱዳን የማስታወቂያ ሚኒስትር አህመድ ቢላል ፕሬዚዳንት ትራምፕ የእገዳው የሶስት ወር ወቅት ሲያበቃ እንደሚያነሱት ተስፋ አድርጋለሁ ብለዋል። ክልከላው አሜሪካን ከዓለም እንድትገለል በማድረግም ይጎዳታል ይላሉ የሱዳኑ የማስታወቂያ ሚኒስትር። ሱዳን ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል እንደምትሻ የገለጹት የማስታወቂያ ሚኒስትሩ አገራቸው በሽብርተኝነት አራማጅ አገሮች ዝርዝር ውስጥ የምትካተትበት ምንም ምክንያት የለምም ነው ያሉት። ሱዳን እንደ ሐማስ ና ሄዝቦላ የመሳሰሉትን ሽብርተኛ ቡድኖች ትደግፋለች በሚል ባሳደረችው ስጋት እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ ም አንስቶ እንዲሁም ከ1990ዎቹ አጋማሻ አንስቶ ደግሞ አልቃይዳን ለመሳሰሉ ቡድኖች መሸሸጊያና ማሰልጠኛ በመስጠት ተጫውታለች በሚባለው ሚና ሳቢያ በሽብር አራማጅነት ተፈርጃ ቆይታለች ፕሬዚደንት ትራምፕ ያስተላለፉትን ትእዛዝ የዩናይትድ ስቴትስ የመወሰኛ ምክር ቤት የጦር ኃይሎች አገልግሎቶች ኮሚቴ አባላት የሆኑት አንጋፋዎቹ ሴኔተር ጆን መኬን እና ሴኔተር ሊንዚ ግራም በአውሮፕላን ጣቢያዎች የተፈጠረው ትርምስ ይህ ትእዛዝ በሚገባ ያልተጠና መሆኑን የሚያመለክት ነው በማለት ነቀፌታ አሰምተውበታል። ሴኔተሮቹ ትናንት እሁድ በጋራ ባወጡት መግለጫ ይህ ትእዛዝ ስራ ላይ የዋለው ከውጭ ጉዳይ ከመከላከያ ከፍርድ እና ከሀገር ደህንነት ሚኒስቴሮች ጋር በቂ ወይም ምንም ምክክር ሳይደረግ ነው የሚሉ ሪፖርቶች በተለይ አሳስበውናል ብለዋል። እንዲህ ያለው ችኮላ ውጤቱ ጎጂ ሊሆን ይችላል በማለትም ስጋታቸውን ገልጸዋል። የመወሰኛው ምክር ቤት አንጋፋ አባላቱ ፕሬዚዳንት ትራምፕ በትዊተር በሰጡት ምላሽ ታዲያ ሴናተሮቹን መኬንና ግርሃምን ደካማ የኢሚግሬሽን አቋም በመያዝ ከወነጀሉ በኋላ ይልቁንም በእስልምናው መንግስት ቡድንና ህገወጥ ወጥ ኢሚግሬሽን ጉዳዮች ላይ እንዲሁም የድንበር ጸጥታ ላይ ብታተኩሩ ሲሉ ወቅሰዋል። የዲሞክራቱ የመወሰኛ ምክር ቤት አባል ክሪስ መርፊን በበኩላቸው የሴናተር ጃን መኬንና ሊንዚ ግርሃም መግለጫ ጠንካራ መሆኑን ጠቅሰው አብረዋቸው እንዲታገሉም የምክር ቤቱን አባሎች አሳስበዋል። ይህን አደገኛና በጥላቻ የተመላ ትዕዛዝ በአስቸኳይ ለመቀልበስ በዚህ ሳምንት ረቂቅ ሕግ አቀርባለሁ ብለዋል ዲሞክራቱ ሴኔተር ክሪስ መርፊ። የመወሰኛው ምክር ቤት የብዙሃኑ ሪፑብሊካን መሪው ሚች መኮነል በበኩላቸው ጠበቅ ያለ የኢሚግሬሽን ቁጥጥር መደረጉን እንደሚደግፉ ገልጸው ሃይማኖትን መሰረት አድርጎ መለየትን ግን እንደሚቃወሙ አስታውቀዋል። ሴኔተር ሚች መኮንል ለኤቢሲ ቴሌቪዥን በሰጡት ቃል የማጣሪያውን ሂደት ጠበቅ ማድረጉ ጥሩ ሀሳብ ይመስለኛል። ነገር ግን ደግሞ ጽንፈኛ እስላማዊ ሽብርተኝነት ላይ ለምናካሂደው ጦርነት በጣሙን ከሚጠቅሙን አካላት ውስጥ በአገር ውስጥ የሚሆን በውጭ ሙስሊሞችም እንዳሉባቸው መዘንጋት የለብንም ብለዋል። ሚች መኮነል የአሪዞናው ሪፐብሊካን የመወሰኛው ምክር ቤት አባል ጄፍ ፍሌክ በበኩላቸው ፕሬዚዳንት ትራምፕ በብሔራዊ ጸጥታ ጉዳይ ያላቸው ስጋት ትክክል ሆኖ ሕጋዊ የመኖሪያ ፈቃድ ያላቸውን ጭምር ማሰር ወይም ወደ አገር ውስጥ እንዳይገቡ መከልከል ግን ተቀባይነት የሌለው ነው ብለውታል።